መስራት የምንፈልግ መለወጠ የምንፈልግ ግን መስመሩ የጠፋን መንገዱ የጠፋን አሁን ያለንበት ህይወት ደስታን ያልሰጠን ደስታን የነጠቀን፣ መስራት እንፈልጋለን፣ ግን በጣም በብዙ ሲስተሞች ተይዘን ያለን ሰዎች አለን። አንዳንድ ሀበሾች ግን ድህነታችንን እንወደዋለን። የደሃ ቀብራራ ነኝ፣ የደሃ ኩሩ ነኝ፣ ድህነቴን እወደዋለሁ። ደሃ ደሃ ሰላማዊ ነው፣ ደሃ ፍቅር አለው። ብዙ ብዙ ምሳሌዎችን እና ብዙ ተረታ ተረቶችን ለድህነታችን ማሞጋገሻ ክብር እንሰጣለን። ቆይ ቆይ ቆይ፣ አልገባኝ ግን ድህነት ምኑ ነው የሚያኮራው? እግዚአብሔርን፣ ቆይ ምኑ ነው የሚያኮራው? አለመብላት ያኮራል? አለመልበስ፣ ከሰው እኩል አለመገኘት፣ ከሰው እኩል አለመቆም፣ ለታክሲ መክፈል እንኳን፣ ለመብላት እንኳን መቸገር፣ ለመልበስ እንኳን፣ ተራ ቤዚክ የሆኑ ነገሮችን ማጣት፣ ምኑ ነው የሚያኮራው? እስፔሻሊ፣ ሰራተኞች፣ ተማሪዎች፣ ቤት የተቀመጣችሁ ሰዎች ስርዓታችሁ፣ በንግድ ምክንያት ከስራችሁ ቤታችሁ የተቀመጣችሁ በጣም ብዙ ሰዎች አላችሁ። ሕይወታችንን ማሻሻል መቀየር እንችላለን፣ ሊያውም ቴክኖሎጂን በመጠቀም ሕይወታችንን ማሻሻል መቀየር እንችላለን። ስለዚህ ወደዚህ ስራ መግባት የምትፈልጉ መስራት የምትፈልጉ መቀየር ብቻ የምትፈልጉ ሰዎች የቴሌግራም ቻናሌን ባዮ ላይ አስቀምጥላችኋለሁ። ስለ ስራው ዝርዝር መረጃዎች ደግሞ እዛ ቻናሉ ላይ የቴሌግራም ቻናሉ ላይ ማግኘት ትችላላችሁ።